ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 ና በ25 በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛ ፕሮግራም አሁን ጀመረ።

ሰላም ጤና ያስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የማክሰኞ ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የምናስተናግዳችሁ ቆንጅ ይታይና፣ አዲሱ አበበንን ለምሽቱ ያዘናገናች ያዘጋጀናቸውን ቅንብሮች እናስታውቃችሁ። ቤንሻንጉል ጉሙዝ ውስጥ ውጥረቱ እንደ ተባባሰ ይሰማል። ይሄ መንገድ አሁን ዝግ ነው። አሁን ባለው ነገር ማለት ነው። እንደገና እዛ ወረዳ ላይ ግባት መግባት አይችልም ተሽከርካሪም

ምንም መግባት አይችልም። አሁን ባለው ሁኔታ ከሁለት ወር በላይ እዚሁ አሶሳ ላይ ቁጭ ብለናል ማለት ነው። እንዳልሽው አምስቱም ወረዳ ላይ አሁን በሚባለው ደረጃ ለስራ ማይመች ኢንቫይሮመንት ሙሉ ለሙሉ አለ ብሎ ለመውሰድ ያዳግተኛል። የቀደሙት የክልሉ ነዋሪ እንደሆኑና ከመኖሪያቸው እንደተፈናቀሉ የገለጹልን ናቸው። የተከተሉት ደግሞ የክልሉ የኮሚዩኒኬሽን ቢሮ ኃላፊ ናቸው። ዝርዝሩን በምሽቱ አብይ ርዕስ ይዘናል።

አሜሪካውያን ወሳኝ ነው በተባለው የአማካይ ዘመን ምርጫ ድምፃቸውን እየሰጡ ነው። ሌላው የምሽቱ ሰፋ ያለ ዘገባ ትኩረታችን ይሆናል። ሌሎችም ቅንብሮች ይኖሩናል። ፕሮግራማችንን ብርሃን ኃይሉ ትመራለች። ኦርድሬስ ሬገስ ፕሮግራማ የቴክኒሽያናችን ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እና መሻልን ወደ ዜና እንለፍ።

በቤንሻንጉል ጉሙዝ ከማሺ ዞን አምስት ወረዳዎችና በምስራቅና ምዕራብ ወለጋ የተቀሰቀሰው ግጭት እስካሁን ሊረጋጋ ባለመቻሉ ከሦስት መቶ በላይ የመንግሥት ሰራተኞች ተፈናቅለው በችግር ላይ መሆናቸውን ገልጠዋል። የክልሉ መንግስት የተጠቀሰውን ያህል ቁጥር ተፈናቃዮች መኖራቸውን አምኖ የውስጡን ችግር ለመቅረፍ አሁንም እየሰራንም ነው ብሏል። በምሽቱ አብይ ርዕስ ዘገባ ይኖረናል።

የአፍሪቃ ህብረት ሰላም አስጠባቂ ወታደሮች አራት ሶማሊያውያን ሲቪሎችን በመግደል ተወነጀሉ። ባለስልጣናት ሁኔታውን እየመረመሩ መሆናቸውም ተገልጿል። አደጋው የደረሰው የወታደሮቹ ኮንቮይ በሞቃዲሾዋ ሰሜናዊ ሁሪዋ ወረዳ በሚያልፍበት ወቅት ሲሆን በፍንዳታው አንድ የውሃ ማጠራቀሚያ ገንዳ

መፈንዳቱ ታውቋል። የአይን ምስክሮች ለቪኦኤ የሶማልኛ አገልግሎት እንደተናገሩት ወታደሮች ፍንዳታውን ባደረሱት ላይ እርምጃ ለመውሰድ ሲሉ በከፈቱት ተኩስ ነው ሲቪሎችን የገደሉት ብለዋል። የሶማሊያ መንግስት የፍንዳታውን መድረስም ሆነ የሲቪሎቹን መገደል አረጋግጧል። ዛሬ በመላ ዩናይትድ ስቴትስ የአማካይ ዘመን ምርጫ እየተካሄደ ነው። አሜሪካውያን ለህዝብ ተወካዮች ምክር ቤታቸው 435 የህግ መምሪያና

ከመቶ መቀመጫዎች ሲሶ ያህሉ ለምርጫ ለቀረቡበት የህግ መወሰኛ ክንፎች እንደራሴዎቻቸውን ለመምረጥ ድምፅ እየሰጡ ናቸው። መራጮች በተጨማሪም አገረገዥዎችና አቃቢያን ህግም እየመረጡ ናቸው። በጆርጂያ ግዛት የመጀመሪያዋ ጥቁር ሴት ለአገረገዥነት፣ በምኒሶታና በሚሽጋን ግዛቶች ደግሞ የመጀመሪያዎቹ ሙስሊም ሴት ተፎካካሪዎች ለተወካዮች ምክር ቤት አባልነት እየተወዳደሩ ናቸው በምርጫ ውስጥ

ትውልድ የኢትዮጵያ አሜሪካውያንም በስፋት ድምፃቸውን እየሰጡ ሲሆን የተወሰኑት ሀሳቦቻቸውን ለአሜሪካ ድምፅ አጋርተዋል። የፖለቲካ ተንታኝም አናግረናል። ከተለያዩ አቅጣጫዎች የተጠናቀሩ ዘገባዎች አሉ። በመጽሔት ይስተናግዳሉ። ከፍተኛ ስልጣን ወዳላቸው ዲሞክራት ፖለቲከኞችና ፕሬዚደንት ዶናልድ ትራምፕን ወደሚተቹ ሀያሲያን ዘንድ ፈንጂ ልኳል ተብሎ የተከሰሰው አሜሪካዊ ዛሬ

ለመጀመሪያ ጊዜ በኒውዮርኩ የፌዴራል ፍርድ ቤት እንደሚቀርብ ተገልጿል። የዋስ መብትን በተመለከተ ሊቀርብ የሚችል ጥያቄን አቃቤ ሕግ ከፍሎሪዳ ፌዴራል እስር ቤት ወደ ኒውዮርክ የተዛወረውን ተከሳሽ ሴዛር ሳዮክን በዋስ መልቀቅ አደጋ ያስከትላል የሚል መከራከሪያ ያቀርባል ተብሎ ይጠበቃል። በደቡባዊ ኒውዮርክ ወረዳ የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ለዩናይትድ ስቴትሱ ጠቅላይ ፍርድ ቤት ዳኛ ሮበርት ሌበርገር በጻፉት ደብዳቤ

እስከ ዛሬ የተሰበሰቡት መረጃዎች የተከሳሹን አደገኝነት እንደሚያረጋግጡና በዋስ ቢለቀቅ ደግሞ የመጥፋት እድሉን እንደሚያሰፋው አመልክተዋል። ቀድሞ በፒዛ አቅራቢነት ይተዳደር የነበረውና የፕሬዚደንት ትራምፕ ፖሊሲ ጽኑ ደጋፊ ነኝ የሚለው ተከሳሽ በቁጥጥር ስር የዋለው ባለፈው ጥቅምት 16 ቀን መሆኑ ይታወሳል።

የእስላማዊ መንግስት ነኝ ባዩ አክራሪ ቡድን ሰለባዎች የሆኑ ከሁለት መቶ በላይ የጅምላ መቃብር ኢራቅ ውስጥ መገኘቱን የተባበሩት መንግስታት ድርጅት ዛሬ ማክሰኞ አስታወቀ። ከድርጅቱ የሰብአዊ መብት ጥበቃ ቢሮና በኢራቅ የተባበሩት መንግስታት ሚሽን ይፋ በሆነ ዘገባ ላይ እንደተጠቀሰው በኢራቅ ባለሥልጣናትና መንግስታዊ ባልሆኑ ድርጅቶች እንደተረጋገጠው በጅምላ መቃብር ውስጥ ከስድስት ሺህ

እስከ 120 አስከሬን ተገኝቷል። ወደፊትም ይህን መሰል የጅምላ መቃብር ሊገኝ እንደሚችል የተባበሩት መንግስታት ግምቱን አስቀምጧል። በሳውዲ አረቢያ አረቢያዊ ጋዜጠኛ በጀማል ካሾጊ ግድያ ዙሪያ የቱርክ መንግስት በቂ መረጃ ያለው መሆኑን መሆኑንና ይህንንም መረጃ ምርመራው ሲጠናቀቅ ለህዝብ ይፋ እንደሚያደርግ

የቱርክ የውጭ ጉዳይ ሚኒስትር መብሉት ካቮሶግሉ ዛሬ ማክሰኞ አስታውቀዋል። ሚኒስትሩ ወደ ጃፓን እየተጓዙ ባሉበት ወቅት ለጋዜጠኞች በሰጡት ቃል መረጃዎችን ለማግኘት ፍላጎት ላላቸው ለሳውዲ አረቢያም ሆነ ለሌሎች ሀገሮች ቱርክ መረጃዎቹን ለመስጠት ዝግጁ መሆኗን ነው ያስታወቁት። ጋዜጠኛው የተገደለው ባለፈው ጥቅምት 23 ቀን ኢስታንቡል ወደሚገኘው የሳውዲ አረቢያ ቆንስላ ቢሮ በሄደበት ወቅት እንደነበረ አይዘነጋም።

ባለፈው ወር አፍጋኒስታን ውስጥ ከተካሄደው የምክር ቤት ምርጫ ጋር በተያያዘ በተቀሰቀሰ አመፅ ከአራት መቶ በላይ የአፍጋን ህዝብ መሞቱን የተባበሩት መንግስታት ድርጅት አስታወቀ። በአፍጋኒስታን የድርጅቱ ልዩ ሚሽን ዛሬ ይፋ ባደረገው መግለጫ መሰረት ባለፈው ጥቅምት አስር ቀን በተካሄደው የመጀመሪያ ቀን ምርጫና በቀጣዮቹ ቀናት ዘግይተው በነበሩ የድምፅ አሰጣጥ ወቅት 56 ሰዎች ሲሞቱ 379 ደግሞ ቆስለዋል።

የድርጅቱ የአፍጋኒስታን ሚሽን እንዳስታወቀው ካለፉት አራት የምርጫ ወቅቶች ይልቅ በአሁኑ ምርጫ በተቀሰቀሰ አመፅ የበለጠ ህዝብ ሕይወቱን አጥቷል። አፍጋኒስታንን በተመለከተ ሩሲያ በምታስተናግደው የጋርዮሽ ውይይት ለመካፈል እንደሚፈልጉ የታሊባን ባለስልጣናት አስታወቁ። አንድ የአማጺው ቡድን አፈቀላጤ

ዛሬ ማክሰኞ እንዳስታወቀው ከሆነ ግን በዚህ በሞስኮ ውይይት የታሊባን ልዑካን በማናቸውም የአፍጋን የሰላም ወይም የእርቅ ድርድር ላይ ለመካፈል አይፈልጉም። አፈቀላጤው ዛቢሁላ ሙጃሂድ በዚሁ ገለጻቸው መቀመጫውን ቃታር ላይ ካደረገ የታሊባን ቢሮ አንድ ከፍተኛ የልዑካን ቡድን በአርብ እለቱ ውይይት ለመካፈል ወደ ሞስኮ እንደሚያመራ አረጋግጠዋል። በሌላ ዜና የባህር በር የሌላት አፍጋኒስታን

200 ኩንታል የጫነ ካርጎ በመላክ ለመጀመሪያ ጊዜ ከቻይና ጋር የአየር በረራ ግንኙነት ማድረጓ ተገለጠ። የአፍጋኒስታኑ ፕሬዚዳንት አሽራፍ ጋኒ እና የቻይና ከፍተኛ ዲፕሎማቶች ዛሬ ካቡል ውስጥ የተከናወነውን ስነ ስርዓት መከታተላቸው ታውቋል። የአየር ግንኙነቱ መጀመር ወደፊት የአፍጋኒስታንን ትኩስ የፍራፍሬ ምርቶች ለቻይና ገበያ ለማቅረብ የሚረዱ ኮሪደሮችን እንደሚፈጥርም ተስፋ ተደርጓል።

ከዚህ ቀደም አፍጋኒስታን የአየር ኮሪደሮቿን ክፍት ያደረገችው ከህንድ፣ ከቱርክ፣ ከካዛኪስታን፣ ከኢንዶኔዥያ እና ከሳውዲ አረቢያ ጋር እንደነበር አይዘነጋም። አድማጮች፣ ለምሽቱ ያለን ዜና በዚሁ አበቃ።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ ዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ማክሰኞ ጥቅምት 27 ፕሮግራማችን ነው። የምናስተናግዳችው አዲሱ አበበና ቆንጂት ታየነን ያሉንን ቅንብሮች አጠራርገን አስተዋውቀን ወደ ዘገባቻችን እንሻገር። የፈጠረብና ችግር ያው አዘጠና አራት አንስቶ አዝ መጣ ማንለው ተባይ መጡ ወረረና ሲወረን ስናርም ስናርም እስከ ዘጠና ስድስት ድረስ ታገል ነው። ዛ ወዲህ ግን አስቸነፈን። ማሽን ተላከ። ለመንግስት እሪ ተባለ፣ ማሽን ተላከ።

ኢማሽን ቢመጣ ምንም አልሰራ፣ ተስፋ አስቆራጭ ሆነ እንጂ ሊያግዘን አልቻለ። የጣናን ሀይቅ እየወረረ ስላለው የእንቦጭ አረም አንድ የአካባቢው አርሶ አደር ከተናገሩት ቀንጠብ ያደረግነው የደመጣችሁት ዘገባ ይኖረናል። በሁለተኛው አጋማሽ ላይ ዋሽንግተን ዲሲ የሚገኘው

የኢትዮጵያ ኤምባሲ የኢትዮጵያን ምግብና ባህል ለማስተዋወቅ ያሰበበትን ዝግጅት ባለፈው ቅዳሜ አስተናግዷል። በሁለተኛው አጋማሽ ዝርዝሩን ይዘን እንቀርባለን። አሁን ወደ ምሽቱ አብይ ርዕስ እንለፍ። ቀደም ሲል በዜናው እንደገለጥ ነው በቤንሻንጉል ጉሙዝ ካማሺ ዞን አምስት ወረዳዎችና በምስራቅና ምዕራብ ወለጋ የተቀሰቀሰ ግጭት እስካሁን ሊረጋጋ ባለመቻሉ ከሶስት መቶ በላይ የመንግሥት ሠራተኞች ተፈናቅለው በችግር ላይ መሆናቸውን ገለጡ።

የክልሉ መንግስት የተባለው ቁጥር ተፈናቃዮች መኖራቸውን አምኖ የውስጡን ችግር ለመቅረፍ አሁንም እየሰራን ነው ብሏል። ጽዮን ግርማ ዝርዝር አላት።

በቤንሻንጉል ጉምዝ ካማሽ ዞን አምስት ወረዳዎች ከፍተኛ ግጭት ከተቀሰቀሰ ሁለት ወራትን እያስቆጠረ ነው። በአሁኑ ሰዓት በአሶሳ እንደሚገኙ በስልክ የገለጹልንና የመንግስት ሰራተኛ መሆናቸውን የተናገሩ ስማቸውን ለመግለጽ ያልፈለጉ አንድ ተፈናቃይ የተቀሰቀሰው ግጭት ወደ ከፍተኛ ጸብ ተቀይሮ ቀያቸውን ለቀው ከወጡ የመንግስት ሰራተኞች መካከል አንዱ መሆናቸውን ገልጸው መንገድ መተላለፊያ ከተዘጋም ሁለት ወራት መቆጠሩን ይናገራሉ።

ሰዎችን ወደ እዛ መመለስ አልቻልንም። እዚህ አሶሳ ላይ ከአራት መቶ በላይ መንግስት ሰራተኛ ብቻ ከቤተሰብ ውጪ ማለት ነው ተፈናቅለን ያለነው በተደጋጋሚ የሚመለከታቸው አካላትንም እንደናነጋግራቸው ምንም አይነት መፍትሄ ሊሰጡን አልቻሉም። አሁን ለመመለስ ያለው መንገድ በኦሮሚያ በኩል በኦሮሚያ ገብቴን ነው እንደገና ከማሺ

ዞን ወረዳዎች መግባት የሚንችለውና ይሄ መንገድ አሁን ዝግ ነው። አሁን ባለው ነገር ማለት ነው። እንደገና እዛ ወረዳ ላይ ግባት መግባት አይችልም። ተሽከርካሪም ምንም መግባት አይችልም። አሁን ባለው ሁኔታ ከሁለት ወር በላይ እዚህ ዋሶሳ ላይ ቁጭ ብለናል ማለት ነው። እኚህ ግለሰብ እንደሚሉት በክልሉና በዞኑ ተደጋጋሚ ግጭት ከተከሰተ ረዘም ያለ ጊዜ ያስቆጠረ ቢሆንም ከመስከረም ወር ጀምሮ ግን እጅግ እየተባባሰ መሄዱን እና ለመኖር አስቸጋሪ በመሆኑ ከአምስት እስከ ስምንት ቀናት ጫካ ውስጥ ተጉዘ

ቀያቸውን ጥለው መውጣታቸውን ነው። ከዛን ጊዜ ጀምሮ ሰዎች በመልካቸው እየተለዩ በቀስትና በመሳሪያ ይገደላሉ የሚላሉ። እንደገናም አሁን በኦሮሚያና በበነሻንጉል በተለይ ይሄ ጉሙዝ ብሔረሰብ መካከል ያለው ነገር በጣም አሁን ጋሪ የሚባል ደረጃ ላይ እየደረሰኝ ያለው በየጊዜ ሰው ይሞታል፣ በየቀኑ ሰው ይሞታል። ስለዚህ ከዚህ አንጻር ነው አሁን መመለስ አንችልም የሚል ነገር ነው። አሁን ትናንትና የክልሉ ሁለት አመራሮች ከዛ ተፈናቅሎትን ለማነጋገር

ሞክሮ ነበሩ። ከዛም ስብሰባ ላይ ምንም ተገኝቻለሁ፣ ይህ ነው የሚባል መፍትሄ አልሰጡንም። ወደፊቱ ያለውን ችግር ለመፍታት ይሞክራለን የሚል ነገር ነው።

ሙሉ በሙሉ ስምምነት ላይ ሳንደርስ ነው ስብሰባው የተቋረጠ። ሌሎች ነዋሪዎችም እንደሚሉት በቤንሻንጉል ጉምዝ በካማሽ ዞን ውስጥ የመንግስት ስራ የለም፣ እርሻም መታረስ አቁሟል። ነዋሪዎች በየቤታቸው ዘግተው በፍርሀት ላይ ናቸው ነው። እኚህ ግለሰብም ይህንን ያረጋግጣሉ። እነርሱ መውጣት ችለው አሶሳ ከተማ እንደሚገኙ፣ ሌሎችም ወደ ነቀምት መሰደዳቸውን ገልጸው ከቤት መውጣት ያልቻሉ ደግሞ በአንድ ላይ ተቀምጠዋል ይላሉ።

አሁን አሁን ያልወጡ እዛ መውጣት ስለማይችሉ አንድ ቤት ውስጥ ፋንታ ከስልሳ ሰው ታፍኖ ነው ያለው። ምንም አይነት የሰብዓዊ እርዳታም ያላገኙ ቤት ውስጥ ታፍኖ ማለት ነው። መውጣት ከወጡ መንገድ ላይ ስለሚሞቱ፣ አሁን ያለው ነገር ቤት ውስጥ ታፍኖ ተሰብስቦ ቀናቸውን መጠበቅ ነው አሁን ያለው። ከዚህ ቀደም በተመሳሳይ ቤት ውስጥ ተዘግተን ተቀምጠናል። የውሃ የመብራትና የምግብ ችግር አለብን። የፌዴራል መንግስቱ ሊደርስልን ይገባል ያሉ ነዋሪዎችን

አነጋግረን ነበረ። በወቅቱም የክልሉ መንግስት ጉዳዩን ለመፍታት እየሰራን ነው፣ ጥረታችንን እንቀጥላለን ብሎም ነበር። ሌላ ነዋሪ አነጋግሬ በስልክ እንዳሉኝ ግን ይህ ችግር ባለመፈታቱ እርሳቸውን፣ ቤተሰቦቻቸውና ልጃቸውን ይዘው በአሶሳ ከተማ

እንደሚገኙ ይናገራሉ። ቤተሰብ ልጅ አለን ልጅ አለኝ ያው ቤተሰቡም ቤተሰብ አሳዳጊ ነኝ ያው ቤተሰቦችን ቤተሰቦች ምንም ተካማ ናቸው። በጣም መስ መስ እያስተዳደርኩ ነው ያለው። አሁን እስካሁን ድረስ ምንም የተባለ ነገር የለንም። አሁን ለእኛ የተሰጠ ነገር ስለሌለ ያለንበት ሁኔታ ላይ አሁን መንግስት አስቸኳይ ምላሽ እንዲሰጥ ብለን ነው ራይት የሰጠን ያለን። ወደ ክልሉ የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ዘላለም ጃለታ ጋር ደውዬ ነበር ይህንኑ ተፈናቃ

ተጫዋቹ የሚያነሱትን ጥያቄ አንስቼላቸዋለሁ። በቀስት የመገደልን መሳሪያ፣ አለመሰብሰብን፣ ተፈናቃዮች መበራከትን፣ የመንገድ መዘጋትን፣ በነዋሪዎቹ የሚነሱትን ችግሮች በሙሉ አንስቼ እስካሁን ለምን አልተፈታም አልኳቸው። እንዳልሽው አምስቱም ወረዳ ላይ አሁን በሚባለው ደረጃ ለስራ ማይመች ኢንቫይሮንመንት ሙሉ ለሙሉ አለ ብሎ ለመውሰድ ያዳግተኛል። ነገር ግን አሁንም ስጋቶች መኖራቸው

አይካድም። ቀደም ተብሎ ችግር በነበረባቸው ሁከትና ብጥብጥ በነበረባቸው ወረዳዎች ላይ ቅድም በምትያቸው በምትው ቁጥር ልክ ሰራተኞች ከአካባቢ ወጥተዋል፣ ያልተመለሱም አሉ። በቅርብ ራሱ ትላንትና የክልሉ ፐብሊክ ሰርቪስ ቢሮ ከሌሎች ሴክተሮች ጋር በመሆን እነዚህ አሶሳ እና በአሶሳ ዙሪያ ላይ የሚገኙ

ከዛ ወጣን የሚለ የመመሰራተኞችን አነጋግረዋቸዋል። ስለዚህ በተረጋጋ እየተረጋጋ ባለባቸው ወረዳዎች፣ ለምሳሌ ፈዳል ወረዳ አሁን መግቢያው ያስቸግራል እንጂ ያሶ ወረዳ ከአንድ ቀበሌ ወይም ደግሞ ቲሚጆ ከምንላት ቀበሌ ውጪ ሌሎች ቀበሌዎች አንጻራዊ ሰላምና መረጋጋትን የነበረበት ቀደም ሲልም እንደዚህ አይነት መፈናቀሎች

ያልነበረባቸው ናቸው። ያሱን በተመለከተ ስለዚህ መግቢያ መንገዱ አሁንም ባለመከፈቱ በተለይ ወደ ከማሽ የሚወስደው መንገድ ወደ በሎጂጋንፎ ወይም የሚወስዳቸው መንገዶች ባለመከፈታቸው ሰራተኛው ወደ ውስጥ መግባት ካለመቻሉ ባሻገር በተቻለ መጠን ይሄ ክፍተት ከተፈጠረበት ጊዜ ጀምሮ እስከ ቅርብ ጊዜ ድረስ በተለይ ባለፈው አርብ ዕለት የክልሉ በክልሉ ርዕሰ መስተዳድር የተመራ የክልሉ ከፍተኛ አመራሮች በሄሊኮፕተር ከማሼ

ዞን ሄደው የአሶ ወረዳ አጋሎ ሜጢንና ከማሺ ወረዳ እንዲሁም የከማሽ ከተማ አስተዳደር የተውጣጡ የማህበረሰብ ክፍሎችን አወያይተዋል። ወደ ሰላም እንዲመለስ በውስጥ የሚያሉ ችግሮች ከዚህ በኋላ እንዲቆሙ በተቻለ መጠን ሰላምን የመንግስት አካላት በተለይ ጸጥታ አካል ብቻ ሳይሆን የሚያረጋግጠው እያንዳንዱ ማህበረሰብ ሰላሙን መጠበቅ መቻል አለበት።

ስለዚህ ከዚህ በኋላ ምንም አይነት የሰው መፈናቀል፣ የሰው ሞትና መጎዳት፣ የቤት መቃጠል ፈጽሞ መሰማት እንደሌለበት እና እያንዳንዱ የራሱን ሰላም እንዲጠብቅ የተፈናቀሉ ዜጎቻችንን ተመልሰው የተረጋጋ ሕይወታቸውን እንዲመሩ ጥብቅ መመሪያ አስተላልፈው ነው የመጡት። አቶ ዘላለም በቀስትና በሌሎች መሳሪያዎች ትንኮሳዎች የሉም ለማለት አልችልም፣ በተወሰነ ደረጃ

አለ ይላሉ ችግሩ የውስጥና ከአጎራባች ክልል ጋር ያለ በመሆኑ የውስጡን ችግር ለመፍታት ከፍተኛ ጥረት እያደረግን ነው ይላሉ ነዋሪዎቹ ግን እንዲህ ያሉ ነገሮችን ስንሰማ ተደጋጋሚ ነው ነገር ግን ከቀያችን ተፈናቅለን ኑሯችን ተበትኖ ንብረታችን ተቃጥሎ ሰዎች ተገድለውብን ከክልሉ ውጭ ባሉ ቦታዎች ላይ እንገኛለን የምንፈልገው የፌዴራል መንግስቱን ጣልቃ ገብነትና የሰብአዊ ረዴት

እንዲደረግልንልን ነው፣ ይላሉ። አቶ ዘላለም በበኩላቸው ይህንን ለማድረግ ደግሞ ከኦሮሚያ ጋር ባለው ችግር መንገዶች በመዘጋታቸው እሱ ችግር መቀረፍ አለበት። ይህንንም ለመቅረፍ ከኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ ጋር በመነጋገር ጭምር ችግሩን ለመፍታት ጥረታችንን ቀጥለናል፣ ይላሉ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ

የምሽቱን አብይ ርዕስ አደመጥን ሲሆን፣ እናመሰግናለን። ለመጽሔቱ ክፍለ ጊዜ ደግሞ ያዘጋጀናቸው ዘገባዎች አሉ። ወደዛ እናልፋለን። የእምቦጭ አረም

በእለት ከእለት ኑሯችን ላይ የከፋ ችግር እየፈጠረብን ነው ሲሉ የአካባቢው አርሶ አደሮች ተናገሩ። በሙላት ኢንጂነሪንግ እና በባህር ዳር ዩኒቨርሲቲ ቴክኖሎጂ ተቋም ከ19 ሚሊዮን ብር በላይ የተሰራው የእምቦጭ ማስወገጃ ማሽን ለአገልግሎት ዝግጁ ሆኖ ባለፈው ሳምንት ተመርቋል። በምረቃው የክልሉ ርዕሰ መስተዳደርን ጨምሮ በርካታ የስራ ኃላፊዎች ተገኝተዋል። አስቴር ምስጋናው ዝርዝሩ ልካለች።

ካለፉት ስምንት ዓመታት ጀምሮ በጣና ሐይቅ ላይ ተከስቷል። የእንቦጭ አረም አረሙ ለሐይቁ መጥፋት ትልቅ አደጋ ይዞ የመጣ ቢሆንም የአካባቢው አርሶ አደሮች ግን በውል አልተገነዘቡትም ነበር። ውሎ አድሮ ግን ነገሩ ሲገባቸው በህልውናቸው ላይ የተደቀነ አደጋ መሆኑን ተረድተው ለማጥፋት መጣር ጀመሩ። ጠብ ያለ ነገር ግን የለም ይላሉ በማክሰኝት ወረዳ ሸጎ መንጌ ቀበሌ ውስጥ ያሉ አርሶ አደሮች ሞሀባው ተባባልና አግማ ሳራጌ

የፈጠረብና ችግር ያው ዘጠና አራት አንስቶ ዋዝ መጣ ማንለው ተባይ መጥቶ ወረረና ሲወረን ስናርም ስናርም እስከ ዘጠና ስድስት ድረስ ታገል ነው። ዛውዲ ግን አስቸነፈን። ዛውዲ ተስፋ ቆርጠን ለህይወታችንም ሆነ ለኑሯችን ተስፋ ቆርጠን እንኳን ለእኛ አልፎ እስከ በለሳ ድረስ ተስፋ የሚሰጠውን ጣና አጥፍቶታል። ማሽን ተላከ፣ ለመንግስት ሪ ተባለ፣ ማሽን ተላከ። ማሽን ቢመጣ ምንም አልሰራ ተስፋ አስቆራጭ ነው የሆነና እንጂ ሊያግዘን አልቻለ።

አሁን አሳለ ግን ጀልባውም ሆነ ታንኳ አይገባም። ተዘግቷል። አቁማል ሁለት ዓመት አልፎ ሶስተኛውን ይዟል። ስራ አቁማል። በየት ይግባ? ዘግቶታል። ወጣት አቁማል። አሁን በረሃ ነው ሸቀል ያለ ይህን እያወጣ ግን እዚህ እየሸጠ ለኪሎ 50 ብር 60 ብር 50 ብር እንዳቅሙ እየሸጠ ሲተዳደር ነበር። ይሄ ሲዘገውን አሁን በረሃ ነው ያለ

በማዕከላዊ ጎንደር ዞን ማክሰኝት ወረዳ ሸጎ መንጌ ቀበሌ ያሉ በሐይቁ ዙሪያ ያሉ አርሶ አደሮችን እንደ ምሳሌ ያነሳው እንጂ በሐይቁ ዙሪያ ባሉ አስራ አንድ ቀበሌዎች የሚኖሩ ነዋሪዎች እጣ ፈንታቸው ይኸው ነው። በየደሴቱ ያሉ መነኮሳትም ጭምር አደጋው ተጋርጦባቸዋል። በታንኳ ወጥቶ አሳ ማስገር የለም። ውሃ ቀርቶ ከብትን ማጠጣት የለም። ከጣና ዳር ተቀምጦ ማዕበሉን እያዩ መንፈስን ማደስ የለም። ጫፍም መሀልም በእምቦጭ ተወሯል። እኛ

እንደ ልባችን እየታጠብን ከብቶቻችን እንደ ልባችን ሳርም እንደ ቅድም ልጁ እንደሚበለው የተለያየ መኖ ያበቅል ነበር ለከብቶች፣ ያንን እየተጠቀሙ እኛም እየዋኘነ እየታጠብን በደህና ነገር ነ እድገት ነው። ኑሮን የነበረ አሳይቱንም እምቦጭ ይቆጣጠራታል። ሙሉ በሙሉ ይቆጣጠራታል፣ ያው ያጠፋታል። እንቁላሏንም ሆነ ያው ዳር ስለምጥል እንቁላሏ ማለት ነው። እንቁላሏንም እንደ እንትን አለች በውሉ ይቀራል እማ እንትን ይለዋል እንደገና፣ እሷንም እየተሳሰረ እሷን ጉዳት ያደርሳታል አሰዋን ማለት ነው።

እ ቅድም ሽታ ሲሉ ሰማው ልበል። ምንድን ነው ሽታው? ሽታ አለው እንዴ? ሽታ አለው፣ የጠነባ ሽታ ነው አለው። በጣም በጣም ይሄ እምቦጩ ስር ላይ ከሆይ ተዘፈዘፈው ስንሰረው በጣም የዘግንን ሽታ ና አለ። እና እኛንም ግበሬውንም የተወሰነውን ግበሬ ለበሽታ እየዳረገው ነው የሚገኛለ። ለከብቶ መጠጥ ግን ይህ አለ እየገላለጥ ነው። እና ጠቅሞ አሁንም እምቦጭ ቢይዘውም እየገለጥን እየተጠቀምንበት ነው አለ። ለከብቶችና የጤና ችግር አያስከትልም።

ያው እንግዲህ እንቦጩ ላይ ራሱ ቅጠሉን ሲበሉት ነው እንጂ ሆ እስካሁን አላስከተልም። አዎ ለከብቶች ችግር ያጋጥማል። አሁን ቦጩ አዎ ብዙ ይሞታል። አዎ በተሏ አይሞቱም። እየለሰለሱ እየለሰለሱ እየለሰለሱ ከብዙ ሀኪም እዛ ደርሰው እንደገና እዛ አጉዳት ነው የሚደርሱ ተሏ ግድል አያደርጋችሁም።

የባህር ዳር ዩኒቨርሲቲ የቴክኖሎጂ ተቋም ከሙላት ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር ከ19 ሚሊዮን ብር በላይ በሆነ ውጪ የእንቦጭ አረም የማስወገጃ ማሽን በሀገር ውስጥ በመስራት ስራ ለማስጀመር ሰሞኑን ተመርቋል። የፈጠራ ባለቤቱ አቶ ሙላት ባሳዝነው እንደሚሉት ማሽኑ አረሙን ለማስወገድ አቅም ቢኖረውም በቂ ግን አይደለም እያሉ ነው። ይህንን አረም ለማስወገድ እነዚህ ማሽኖች ብቻ በቂ ናቸው ብለን አናስብም። እንደዚህ አይነት ማሽኖች

በርካታ ማሽኖች ያስፈልጋሉ ብለን እናስባለን። ሲቀጥል እነዚህ ማሽኖች እኛንን ያመረት ናቸው። ስለዚህ ኦፕሬተሮችንም ትሬኒንግ የመስጠት አቅሟለን በቂ የመለዋወጫ እቃዎችንም አቅርበን ማሽኖች በተከታታይ ቀን ኤፌክቲቭሊ እንዲሰሩ ያስችላል ማለት ነው። እነዚህ ነገሮች መቀናጀታቸው በሀገር ውስጥ ምንድነው፣ አሁን ከውጭ ሀገር የመጡ ማሽኖች በስፔር ፓርት ጥረት የሚቆሙበት ሁኔታ አለ

ለኦፕሬተሮችም በቂ ትሬኒንግ ባለመሰጠቱ ምክንያት ማሽኖቹ ዱረብል ሁነው ጠንካራ ሁነው ነገር ግን ባልተገባ ሁኔታ እየተሰበሩ የቆሙበት ሁኔታ ነው ያለው። የክልሉ ርዕሰ መስተዳደር አቶ ገዱ አንዳርጋቸው ለባህር ዳር ዩኒቨርሲቲ አመራሮችም ሆነ ለፈጠራ ባለቤቱ ያስተላለፉት ነገር ቢኖር ስራው እንዳይቋረጥ አደራ ነው ያሉት። ባለ ብሩህ አምሮ ሙላት ባሳዝነው የተለያዩ ነገሮችን ይሞክራል። አሁን ከዩኒቨርሲቲ ጋር

ዩኒቨርሲቲው ከሙላት ብዙ የሚማራቸው ነገሮች ያለ ይመስለኛል። በትክክልም የኢንዱስትሪና የዩኒቨርሲቲ ትስስር የታየበት ነው። ይህ ትስስር ለንቦች ብቻ ሳይሆን ለሌላም የሚያገለግል በቀጣይም በትክክል የፋብሪኬሽን ስራ እዚሁ ሀገር ውስጥ እያጠናከሩ ለመሄድ አንድ ማሳያ ጥሩ ሞዴል ነው እና አጠናክራችሁ እንድትቀጥሉ የባህር ዳር ዩኒቨርሲቲም ስም ከፍ ከፍ እንዲል የሙላትም የኢንጂነሪንግ ስራ

ለሌሎች አርአያ ሆኖ ሌላ ዩኒቨርሲቲው ምሁራኖች፣ ኢንጂነሮች፣ ተመራማሪዎች በአእምሯችሁ ውስጥ ያለውን እውቀታችሁን ወደ ተጨባጭ የህብረተሰብ ችግር መፍቻነት ማዋል የጀመራችሁበት ስራ ነውና እናንተም ልትመሰገኑ ይገባል። አረሙን ለማስወገድ ከማሽኖቹ በተጨማሪ በስነ ህይወታዊ ዘዴና የአርሶአደሩን ጉልበት በስፋት ለመጠቀም እቅድ ተይዟል ያሉት የክልሉ የደንና የዱር እንስሳት ባለስልጣን ዋና ዳይሬክተር ዶክተር በላይነህ

አየለ ናቸው። ጣናን ለማዳን በአንድ ዘዴ ብቻ ሊሆን አይችልም። ትልቁ መፍትሄ ጣና ላይ ያለውን እምቦጭ ከመከላከል በፊት ወደ ሀይቁ የሚገባው አፈር መቆም ነው ያለበት። በተደጋጋሚ ይገልጸናል። በበጋ የጠፋ እምቦጭ በክረምት የሚዳብርበት ዋናው ምክንያት በዋና ዋና በሚገቡ ወንዞች

ለእንቦጭ የሚሆን ምግብ ስለሚገባለት ነው እና ወደ ደጋማው አካባቢ ያለው የተፈጥሮ ሀብት ቢሰራ አፈር የተቀናጀ ስራ የተፋሰስ ልማት ተገቢ የቆሻሻ አወጋገድ ስርዓት ስነ ህይወታዊ ዘዴ የጥንዚዛ ማራቢያ ቦታዎች ማቋቋም የአርሶ አደር ጉልበት በማሽንም ተቀናጅቶ ቢሰራ ይህን ሀይቅ ከጥፋት ልንታደገው የምንችልበት እድል አለን ነው አረሙን በማሽን የማስወገድ ስራ ሲጀመር የዩኒቨርሲቲው አመራሮች ሀሳብ አቅርበዋል

ለማሽኖቹ ምቹ የሆነ የወደብና የመገልገያ ህንፃዎችንም መገንባት ይጠይቃል። ቴክኖሎጂው ለተፈበረኩባቸው አላማ እና መሰል ተልእኮዎች የረጅም ዘመን አገልግሎት በተሳካ ሁኔታ ይሰጡ ዘንድ በሙያቸው የበቁ ባለሙያዎችን መፍጠርና ማሰልጠን ይጠይቃል። ዩኒቨርሲቲው የተወገደውን አረም ወደ አገልግሎት እንዲውል የምርምር ሙከራዎች በተለያዩ ባለሙያዎች እያደረገ ሲሆን፣ አረሙን ከጥፋት ከመቆጣጠር አንጻር የሚወገደውን አረም በሰፊው ግልጋሎት ላይ ለማዋል ተጨማሪ ምርምር ይጠይቃል።

አስቴርን ለዘገባዋ እናመሰግናለን። ወደሚቀጥለው ዘገባ እናልፋለን። የአሜሪካን የአማካይ ጊዜ ምርጫ ዛሬ በመላ ዩናይትድ ስቴትስ የአማካይ ዘመን ምርጫ እየተካሄደ ነው። አሜሪካውያን ለሕዝብ ተወካዮች ምክር ቤታቸው 435 የሕግ መምሪያና ከመቶ መቀመጫዎች ሲሶ ያህሉ ለምርጫ ለቀረቡበት የሕግ መወሰኛ ክንፎች እንደራሴዎቻቸውን ለመምረጥ ድምፅ እየሰጡ ናቸው። መራጮች በተጨማሪም

አገረገዦችና አቃቢያን ሕግም እየመረጡ ናቸው። በጆርጂያ ግዛት የመጀመሪያዋ ጥቁር ሴት ለአገረገዥነት በሚነሶታና በሚሽጋን ግዛቶች ደግሞ የመጀመሪያዎቹ ሙስሊም ሴት ተፎካካሪዎች ለተወካዮች ምክር ቤት አባልነት እየተወዳደሩ ነው። በምርጫ ውስጥ ትውልድ ኢትዮጵያ አሜሪካውያንም በስፋት ድምፃቸውን እየሰጡ ሲሆን የተወሰኑት ሀሳቦቻቸውን ለአሜሪካ ድምፅ አካፍለዋል። የፖለቲካ ተንታኝም አነጋግረናል።

ከተለያዩ አቅጣጫዎች የተጠናቀሩትን ዘገባዎች ስለሆነ አባተ እንደሚከተለው ያቀርባል። አሜሪካውያን ነገ አዲስ የህግ መምሪያ ነው የሚኖራቸው።

የዚህ የዛሬ ምርጫ ውጤት ዋሽንግተን ዲሲ ላይ ያለውን የኃይል ሚዛን አቅጣጫ ይቀይረዋል ተብሎ በብዙዎች ዘንድ እየተጠበቀ ሲሆን የትራምፕን አስተዳደር የመጀመሪያ የሥልጣን ዘመን ቀሪ ሁለት ዓመታት አዝማሚያም ሊቀይረው እንደሚችል ተተንብየዋል። ለዛሬው ምርጫ መቃረቢያ ዕለታት በተጋጋለው ዘመቻ ዋናው የቀስቃሾች ጥሪ ውጡና ድምፃችሁን ስጡ፣ በመጪ ዕድላችሁና ሕይወታችሁ ላይ ውሳኔያችሁን አሳውቁ የሚል ሆኖ ቆይቷል።

በዛሬው ምርጫ ዴሞክራቶቹ ላለፉት ተከታታይ የምርጫ ዘመናት ያጡትን የምክር ቤት የበላይነት መልሰው ሊቆጣጠሩ የሚችሉበት እድል እንዳላቸው እየተነገረ ነው። የሕግ መወሰኛ ምክር ቤቱን ግን 51 ለ49 ከሆነው የሪፐብሊካኑ የበላይነት የመንጠቃቸው ጉዳይ እስካሁን አነጋጋሪ እንደሆነ ነው። ለማንኛውም አሜሪካውያን አሁን በዚህች ደቂቃ በየጣቢያው እየተኰለኰሉ በከፍተኛ ጉጉት ለተያዘውና በዐይነቱም በንቅናቄው መጠንም

በዘመነኛው የመካከለኛ ዘመን ምርጫ ታሪክ ውስጥ ታይቶ የማይታወቅ ለተባለ ውሳኔ አደባባይ ናቸው። ይህንን የምርጫ ዘመን ለየት ካደረጉት አጋጣሚዎች መካከል የሦስት ሴቶች ታሪኮች ጎልተው ታይተዋል። የጆርጂያ አገረ ገዢ ለመሆን በዩናይትድ ስቴትስ ታሪክ የመጀመሪያይቱ ጥቁር ሴት እየተወዳደሩ ናቸው። ከሚኒሶታና ከሚሽጋን ግዛቶች አካባቢዎቻቸውን እየወከሉ

ተወካዮች ምክር ቤት ለመግባት ሁለት ሙስሊም ሴቶች ታሪክ ለመስራት ተቃርበዋል። በዩናይትድ ስቴትስ የፖለቲካ ታሪክ የመጀመሪያዎቹ ይሆናሉ። የዲትሮይት ሚሽጋኗ የትውልደ ፍልስጤም ወላጆች ልጅ ራሽዳ ትላይብ እና ሶማሌ አሜሪካዊቷ የሚኔሶታዋ እጩ እንደራሴ ኤልሃን ኦማር ካሸነፉ ዛሬ በሰላሳዎቹ አጋማሽ ዕድሜያቸው ላይ ያሉት ኤልሃን ኦማር የዛሬ 20 ዓመት ነው ሚኒሶታ የገቡት።

ጦርና ትርምስ ሲያመሷት ከነበረች ሶማሊያ ሸሽተው እጅግ ለጋ በሆነ ዕድሜያቸው ኬንያ ይገባሉ። እዚያም ለአራት ዓመታት በስደተኞች መጠለያ ውስጥ ቆይተዋል። ስደተኛይቱ የዛሬ አሜሪካዊት እጩ እንደራሴ የሚወዳደሩት የዴሞክራቶች ጠንካራ ይዞታ ነው በሚባል ወረዳ ውስጥ በመሆኑ ሪፐብሊካን ተፎካካሪያቸውን ጄኒፈር ዚሊንስኪን በቀላሉ ለማሸነፍ እንደሚችሉ የሕዝብ አስተያየት ግምገማዎች እንደሚጠቁሙ

እዚያው የሚገኘውና ኢልሃን ኦማርን ያነጋገረው ባልደረባይ አብዱል አዚዝ ኦስማን ዘግቧል። ኢልሃን ከተመረጡ እንደ እኔ ዐይነቶች፣ ወደ አሜሪካ እንዳይጓዙ የሚከለክል ፖሊሲ የሚያራምዱትን ፕሬዚደንት ዶናልድ ትራምፕን እጋፈጣለሁ ብለዋል። እነዚህ ፖሊሲዎች በጣም አደገኞች ናቸው። ከዚች ሀገር የላቁት ሴቶች ጋር ይጋጫሉ

እኔም ወደ ዋሽንግተን የሚሄደው እንደኔው ከሚያስቡ ባልንጀሮቼ ጋር ነው። እናም ፍርሃትና መከፋፈልን ስለሚያስከትሉ ፖሊሲዎቻቸው ፕሬዝዳንቱን በተጠያቂነት እንይዛቸዋለን። ይህንን ምርጫ የተለየ ገጽታ ያላበሱትን ሴቶች ማንነትና የፖለቲካ ዳራ ቆንጅታየ በተከታዩ ዘገባ ጠለቅ አድርጋ ታያቸዋለች። ሁለቱም በየክፍለ ሀገራቸው የምክር ቤቶች አባል ሆነው ያገለገሉ ናቸው።

የሚሽጋን ክፍለ ሀገሯ የ42 ዓመቷ ፍልስጤማዊት አሜሪካዊት ራሺዳ ትላይብ ሲሆኑ የሚኔሶታዋ ደግሞ የ36 ዓመቷ ሶማሊያዊት አሜሪካዊት ኢልሃን ኦማር ናቸው። ሁለቱም ዲሞክራቶች ናቸው። የሚሽጋኗ እጩ ራሺዳ ከሪፐብሊካኑ ፓርቲ ተፎካካሪ አልገጠማቸውም። የሚኔሶታዋ ኢልሃን ኦማር ደግሞ አዘውትሮ ዲሞክራቶችን የሚመርጠውን

የክፍለ ሀገራቸውን ወረዳ በኮንግረስ ወክለው ሊያገለግሉ ነው ተስፋ ሰንቀው የተነሱት። እናም ሁለቱ ሴቶች በዩናይትድ ስቴትስ ኮንግረስ ለማገልገል ሶስተኛና አራተኛ ሙስሊም አሜሪካውያን ነው የሚሆኑት። የመጀመሪያው እንደ ኤሮፓውያን አቆጣጠር በ2006 ዓ.ም የተመረጡት የሚኒሶታው ዲሞክራት ኮንግረስማን ኪት ኤሊሰን ሲሆኑ ሁለተኛው የኢንዲያናው አንድሬ ካርሰን ናቸው። ሳሊ ሃውል

በሚሽጋን ዩኒቨርሲቲ የአረብ አሜሪካውያን ጥናቶች ማዕከል ዲሬክተር ናቸው። እውን ይሆናል ተብሎ የሚጠበቀው የሁለቱ ሙስሊም ሴቶች ለኮንግረስ አባልነት መብቃት ስለሚኖረው አንደምታ ይናገራሉ። እነዚህ ሁለት ሴቶች በዚህ የምርጫ ዙር መቅረባቸው ያለንበትን ወቅት የሚያሳይ ነው።

ሁለቱም ሴቶች ዶናልድ ትራምፕ ብሔራዊ መድረክ ላይ ብቅ ከማለታቸው እጅግ ቀደም ብለው በፖለቲካ ንቁ ተሳታፊ ሆነው የቆዩ ናቸው። ሁለቱ ሴቶች በየበኩላቸው ከሶማሊያና ከፍልስጤም ማህበረሰብ ብቻ ሳይሆን ከአሜሪካ ውጭ ካሉ የሁለቱ ሀገሮች ተወላጆች ጋርም ሰፊ ትስስር ያላቸው መሆናቸውንና የአሜሪካ ፖለቲካ መድረክ ገጽታ እየተለወጠ መሆኑን ማሳያ እንደሆኑ ነው ሳሊ ሀወል የሚያስረዱት።

ሁለቱም በቀበሌ በክፍለ ሀገርና በወረዳቸው ደረጃ ህዝባቸውን በጥሩ ሁኔታ ወክለው ያገለገሉ በመሆናቸው በዚህ ምርጫ ሲቀርቡ የህዝባቸውን ድምጽ በመሳብ በቅድመ ምርጫዎቹ ሊያሸንፉ የበቁ ናቸው ብለዋል። ሚሽጋኗ ዲትሮይት ከተማ የተወለዱት ራሺዳ ወላጆቻቸው የፍልስጤም ተወላጅ አሜሪካውያን ናቸው። እናም ራሺዳ ከፍልስጤምም ድጋፍ አላቸው ይላሉ ሳሊሃዋ

she's from the Betanina community, and there's a, that's a large population here in the Detroit area. Her father is from that community. You know, it's one of the bigger Palestinian communities that's been in Detroit for, you know, really since the 1960s. Her father was an auto worker. ከቤታንያ አካባቢ ማህበረሰብ የመጡ ናቸው እዚህ ደግሞ ከዚያ የሆኑ ብዙ ሰዎች አሉ አባቷ እንደ አውሮፓውያን አጣጠር ከ1960ዎቹ

ዲትሮይት አካባቢ የሰፈረ ሰፊ የቤታንያ ማህበረሰብ አባል ናቸው። አባትየው የኦውቶሞቢል ኢንዱስትሪዎች ውስጥ እየሰሩ ሰፊ ቤተሰብ አስተዳድረዋል። አስራ ሁለት ልጆች ያሳደጉ ይመስለኛል። ራሺዳም አሁንም የሚኖሩት ልጆቻቸውንም የሚያሳድጉት ዲትሮይት ነው። ከተማውን በደንብ ያውቁታል።

በማህበረሰብ ውስጥ ንቁ የፖለቲካ ተሳትፎ ሲያደርጉ የቆዩ ናቸው። የሚኒሶታዋ ትውልደ ሶማሊያዊት ዕጩዋ ኢልሃን ኦማርም ሶማሊያ የተወለዱ ናቸው። እሳቸውም ተራማጅ መርሃ ግብሮችን ያነገቡ መሆናቸውን ሳሊ ሃውል ያስረዱላቸዋል። ፕሮግራማቸው ከራሺዳ ጋር ይመሳሰላል።

የጤና ዋስትና ለሁሉም፣ ለተማሪዎች ነጻ የኮሌጅ ትምህርት እንዲሰጥ ይፈልጋሉ። ብዛት ያላቸው ባለ ዝቅተኛ ገቢ ሰዎች የሚኖሩበት ወረዳ በርካታ ከዩኒቨርስቲዎች ጋር የተያያዙ ማህበረሰቦችም አሉት። ስለዚህ የሁሉንም ማህበረሰቦች ፍላጎት አካተው ይዘው የቀረቡ ውጪ ናቸው። የውጭ ሀገር ተወላጅ ናቸው። ባለቤታቸውም የውጭ ሀገር ተወላጅ ናቸው። አሜሪካ የተወለዱ ልጆችም አሏቸው።

በመሆኑም አሉ ሳሊሃል የመራጭ ማህበረሰባቸውን ችግሮችና የፖለቲካ ጥቅሞች የሚወክሉ እጩዎች ናቸው። አመሰግናለሁ ቆንጂት። በዚህ ምርጫ ላይ ትውልደ ኢትዮጵያ አሜሪካውያንም በእጅጉ ከተነቃቃው የየማኅበረሰቡ አባላት መካከል ናቸው። መስታወት አራጋው ዋሽንግተን ዲሲ፣ ቨርጂኒያና ሜሪላንድ እንዲሁም ወደ ቴክሳስ፣ ጆርጂያ እና ዋሽንግተን ግዛቶች እየደወለች የቴክሳስን የአትላንታና የሲያትል መራጮችንም አነጋግራለች።

ስሜ የአዲስ ሳ ዘውጋ ቦጃ እባላለሁ። የምሰራው ዲዛይነር ነኝ። ሲያትል ነው የምኖረው። ከብዙ ምርጫዎች ውስጥ ይሄኛው ምርጫ የበለጠ የተለየ ትርጉም ያለው ነው። በተለይ ለእኛ አሜሪካን ሀገር በስደት መተን የአሜሪካንን ሲቲዝንሺፕ ተቀብለን የምንኖር ሰዎች። ምክንያቱም በአሁኑ ጊዜ ምርጫው የሚደረገው በዲሞክራትና በሪፐብሊካን ምርጫ ሳይሆን በሀገሪቷ

ጠባይ፣ እንደውም ፕሬዚደንት ኦባማ ባለፈው ካራክተር ኦፍ ዘ ካንትሪ ያለው እንዳሉት ማለት ነው። የሀገሪቷን ውስጥ ያሉ ጥያቄዎች ለምሳሌ እንደ ኢሚግሬሽን አይነት የጤና፣ ንግድ ከዚህ በፊት የምናቃቸውን መንገዶች ስተው አሁን በጣም የተለየ ና

ሀገሪቷን ወደ ሌላ አይነት መንገድ የሚወስዳት ሁኔታ ላይ ያለበት ጊዜ ስለሆነ በተለይ ለእኛ ደግሞ አሜሪካ የሁሉም ሀገር ነች ብለን የምንኖር ሰዎች ይሄ ድምጻችን የምናሰማበትና አሜሪካንን ትልቅ የሚያደርጋት ነገር ኢሚግሬሽን አንዱ መሆኑን የምናሳይበት ጊዜ ነው ብዬ ስለማስብ ትልቁ ምርጫ ነው ብዬ ነው የምገምተው።

የትኛውን አይኔ ቃን ዲሞክራት ነኝ ኔ ይህም ድብብ ከአትላንታ ነው። ለእኔም ሆነ ለኢትዮጵያዊው ዲያስፖራ የሚሰማኝ ስሜት አንድ አይነት ነው። ያ ምንድን ነው? በአሜሪካን ሀገር ስንኖር ሁላችንም መብታችንም ግዴታችንንም አውቀን መኖሩ ጠቀሜታ አለው ብዬ አምናለሁኝ። በዛ መሰረት የኔ መብት የሆነውን ነገር በማወቅ ለመጠቀም

መቻሌ ትልቅ እድል ነው ብዬ ነው ማምነው እና የኔ ፓርቲሲፔሽን ለውጥ ያመጣል ብዬ አስባለሁኝ። እና ለሌላውም ኢትዮጵያዊ ዲያስፖራ ቢሆን እኔ ባለሁበት ስትሬትም በጓደኝነትም ቢሆን ያለኝን ስሜት የምገልጸው ምንድን ነው ያለንን መብታችንን እንጠቀምበት። ይህ እኛ የነዋሪነት የዜግነት ዜጋ የአሜሪካን ዜጋ

እድል ተጠቃሚዎች ከሚያደርገን ነገር አንዱ ነው እና ይህንን እድል ተጠቅመን ሁላችንም የመምረጥ መብታችንን ወጥተን እንድንመርጥና እንድንጠቀምበት ነው። ስሜ የተፈራህሉ ይባላለሁ። የምኖር በዋሽንግተን ዲሲ ነው። ኮሚኒቲውም በዚህ በምርጫ በሚኖርበት ጊዜ በጣም ትኩረት ሰጥቶ ተሳትፎ በጣም ጨምሮ ለኢትዮጵያውያኖች እንደሚ ወይም ደግሞ ለእኛ አፍሪካንስ የምንረዳበትና የምናግዝበትን መንገድ መጀመርና መሰራት አለበት። ለእሱም ጊዜው ሩቅ አይደለም።

እርግጠኛ ነኝ ሰቡም እየገባው ይመጣል ብዬ አስባለሁ። ምክንያቱም አሁን ያለው የኢሚግሬሽኑ ስንመለከት ሌላ አንድ ችግር ነው። የማህበራዊንም ስንመለከት እንደ አንድ ችግር ነው። ኢኮኖሚውም በተለይ በዲኤምጂ አካባቢ የምን ምንኖር ከሚሰራው ከእንደሚሰራው የማግኘት ነገር የለም። በአብዛኛውም ደግሞ ሰርቪስ ሴክተሩ ወይም አገልግሎት የሚሰጠው ላይ

ግለሰቦች በፈጠሩት ነገር ላይ ነው። ስለዚህ መብታችንን አስከብሮ ለሚሰራው ስራ አስፈላጊውን ተከፍሎ ከዛም በኋላ ደግሞ እዚህም ኑሯችን አስተካክለን እንደዚህ ደግሞ በሀገር ቤትም ያለውን ቤተሰቦቻችንና ደግሞ አልፈን ተርፈን ሀገራችንም ለመርዳት ያግዛል። እና በተለይ ኮሚኒቲው በእውነት ትልቅ ስራ ሊሰራ ይገባል። በተለይ ብዙ አመት እዚህም የሚኖሩ ሰዎች በፖለቲካውን በደንብ የሚያውቁ ሰዎች በእውነት ጠጋ ብለው ማህበረሰቡን ማማከር፣ ንቃተ ህሊናውንም መጨመር አለባቸው ብዬ አስባለሁ።

ስሜ ሳኒኮ አንዲሳ ተመስገን እባላለሁ። የምኖረው ዳላስ፣ የምሄደው ለመምረጥ ዲሞክራትን ነው። የምደግፈውም ምክንያቱም ለሀገራችንም ለሁሉን ነገር ያው ሰፖርት ለማድረግ እነሱም ለመደገፍ ነው የምሄደው። ያለው አቋማቸው ያለው ፖለቲካ እንትናቸው ጥሩ ስለሆነ ለእኛ ለኢሚግራንት ለኢትዮጵያ ለሁሉን እንትን

እዚህ ለምንኖረው ኢትዮጵያኖችም ጥሩ ሰፖርት ስለሚያደርጉ ሼክስፒር ፈይሳ ሲያትል ዋሽንግተን ትልቅ ትርጉም አለው። ለእኔ ብቻ ሳይሆን እዚህ ለምንኖር ኢትዮጵያንም ሆነን ኢትዮጵያዊ ላልሆነን ዜጎች በጣም ትልቅ ቦታ አለው። በተለይ ደግሞ አሁን ያለው መንግስት የሚያካሄደው ይሄ የኢሚግሬሽን ወይም የስደተኞች ጉዳይ ላይ በተመለከተኛን በቀጥታ ስለሚነካን

እጅግ ያሳስበናል። የምርጫው ውጤት እኛን እንግዲህ በቀጥታ ይነካል ማለት ነው። ለእኔ በግሌ የህግ ባለሙያ ነኝ። በዚህ ጉዳይ ደግሞ ከስራዬም ጋር በቀጥታ የሚገናኝ ነው። እዚህ ሀገር ብዙ አመት ነው የኖርኩት። ከሀያ አምስት አመት በላይ ኖሮ ያለው ቤተሰብ አለኝ። ልጅ አለችኝ፣ እና ለልጄም ደግሞ የወደፊት የሀገሯ ሁኔታ

የሀገሯ ፖለቲካ እሷንም በቀጥታ ስለሚነካ ይሄኛው ምርጫ እና የዚህ ምርጫ ሂደት እና ውጤት እጅግ ከሌላውም ጊዜ የበለጠ ያሳስበኛል ማለት ነው። እዚህ ብዙ ዓመት ብንኖርም እን ራሳችንን እንደ እንግዳ አድርገን ነው የምንቆጥረው። ወይም ደግሞ የዚህ ሀገር ፖለቲካ ወይም የፖለቲካ ውጤቶቹ እኛን አይነካንም ብለን ስለምናስብ ቤቶቻችንን እንሰራለን ቤተሰቦቻችንን እንረዳለን።

ሌሎቻችንም ደግሞ ብዙ ችግር አሳልፈን እዚህ ስለደረስን ከፖለቲካው ርቀን ነው ራሳችንን ራሳችንን የምናቆየው። ያ ትክክል አይደለም። ኢትዮጵያውያኖች እዚህ እስካለን ድረስ ጎብኚዎች አይደለንም። እዚህ እየኖርን ያለ ነው። እዚህ ሀገር የሚሆነው ነገር፣ እያንዳንዱ ነገር እኛን በቀጥታም ሆነ በተዘዋዋሪ ይነካናል። ይሄ ደግሞ ትልቅ መብት ነው። አሜሪካ ውስጥ ምናልባትም ከሁሉም መብቶች

ይልቅ ብዙ ሰዎች የታገሉለት የሞቱለት መብት ነው። እኛም እዚህ እንድንሆን ያደረገው እንደዚሁ ይሄ ምርጫ በዚህ ባለው የፖለቲካ ሂደት ነው እዚህ ያለ ነው እና ብዙ ሰዎች ደግሞ ለዛ መስዋዕትነት ከፍለዋል። በተለይ ደግሞ እኛን የሚመስሉ ጥቁሮች ይሄ ጊዜ እንዲመጣ ሁላችንም በእኩልነት ምርጫ ውስጥ እንድንሳተፍ ሴቶች፣ ጥቁሮች፣ እንደኛ ያሉ ስደተኞች ከሌላ ሀገር መጥተው ዜጋ የሆኑ ሁሉ

እንዲሳተፉ ብዙ መስዋዕትነት ስለተከፈለበት ይህንን እያሰብን ሁላችንም የዚህ ሂደት አካል መሆን አለብን ብዬ ነው የምመክረው። አመሰግናለሁ። መስታወት ለመሆኑ ይህ የአማካይ ዘመን ምርጫ ምንድን ነው? የዛሬውስ አካሄዱና አዝማሚያው ወደየት ነው? በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩን ዶክተር ብሩክ ኃይሉን ለትንታኔ ጋብዣ አለሁ። መስመር ላይ ናቸው። እሺ አመሰግናለሁ

ይሄ ሚድተርም ኢሌክሽን ነው የሚባለው፣ በእንግሊዝኛ የመካከለኛ ምርጫ። እሱ ምን ማለት ነው? አንድ ፕሬዚደንት የሚመረጠው ለአራት አመት ነው። አሜሪካን ሀገር ምርጫ የሚደረገው በየሁለት አመቱ ነው። የታችኛው ቤት ሀውስ ኦፍ ሬፕሬዘንተቲቭ ተወካዮች ምክር ቤት በየሁለት አመቱ፣ ሴኔት አመቱ ሆኖ አንድ ሶስተኛው አንድ ሶስተኛው አንድ ሶስተኛው በየሁለት አመቱ ይደረጋል። የህግ መምሪያው እንደራሴዎች የሚመረጡት ለሁለት አመት ነው። የህግ መወሰኛ ምክር ቤቱ አባላት የሚመረጡት ለስድስት አመት ነው።

ትክክል ነገር ግን መቶዎቹ ሴናተሮች በአንዴ አይገቡም በአንዴ አይወጡም ፐርፐስሊ በደንብ የአሜሪካ ህገ መንግስት አባቶች ህገ መንግስቱን ሲያረቁ ስልጣን እንዳይከማች በሚል ያንን ለመከላከል ሴኔተር በጣም ጠንካራ እንዳይሆን አንድ ሶስተኛ አንድ ሶስተኛ አንድ ሶስተኛ በየሁለት አመቱ ይመረጣሉ እና ዘንድሮ ለአንድ ሶስተኛው ቦታ

ከመቶም አንድ ሶስተኛ ቦታ ይሆናል ይመረጣሉ ማለት ነው። ለነገሩ ዘንድሮ ሰላሳ ሶስት ወንበር ብቻ አይደለም፣ ምክንያቱም አይ ቲንክ ሚኖሶታ ና ሚሲሲፒ ስፔሻል ኢሌክሽን ይባላል ሁለቱ የነበሩ ሴናተሮች በገጠማቸው አንዳንድ ጉዳይ፣ አንደኛው በስካንዳል ከስልጣን በገዛ ፈቃዳቸው ስለለቀቁ እነሱ ተጨማሪ የምርጫ ቦታ ሆነው አይ ቲንክ ሰላሳ አምስት ወንበር ወይ ሰላሳ አምስት ሴናተሮች ይሮጣሉ ማለት ነው። በጆን ማኬይን ቦታስ አይሞላም በዚህ አመት? የአሪዞናም እንደዚሁ ክፍት ነው ማለት ነው።

አዎ ጄፍ ፍሌክስ ለነገሩ ዲው ነው ሁለተኛ አልሮጥም በሚል ሴናተር ጄፍ ስጠዋል። የጆን ማኬን ግን ኖን ሩጫ የጆን ማኬን ሰው በአፖይንትመንት ተመድቧል ነው የምለው፣ ተተክቶላቸዋል። እሺ

ይሄን ይመስላል። እንግዲህ በተመሳሳይ ሁኔታም በዚህ በአማካይ ዘመንም ሆነ በዋናው በየአራት ዓመቱ በሚካሄደው ፕሬዚደንታዊ አጠቃላይ ምርጫም ላይ የተለያዩ ለውሳኔ ህዝብ የሚቀርቡ አጀንዳዎችም እንዳሉ ይታወቃልና በዚህም ዘመን በዛሬው ምርጫ ላይ በየግዛቱ የሚቀርቡ እንደዚህ አይነት የውሳኔ ሀሳብ የህዝብ ውሳኔ የሚጠይቁ ጉዳዮች ይኖራሉ። አዎ ይኖራሉ፣ ብዙ ጉዳዮች ይኖራሉ።

በሚታክት ሁኔታ ነው። በተለይ ስቴት ደረጃ ስንወርድ በመቶ የሚቆጠሩ ህግጋቶች የሚታጠፉ፣ የሚጠናከሩ ቶታሊም አነልድ ማለት የሚሰረዙ፣ የሚሰረዙ ይሄ ሁሉ ይኖራሉ። ፌዴራል ደረጃ ግን ያው ስራው ይቀጥላል። አዲስ ተመርጦ የሚገቡ ሰዎች ስራቸውን ይቀጥላሉ። በስቴት ደረጃ ግን እንደው ትንሽ ለአድማጮቹ ለየት እንትን ለማለት የአሜሪካን ሀገር ህብረተሰብ ምን ያህል ነጻነቱ ገደብ የለሽ መሆኑን ለማሳየት ያህል

ለምሳሌ በስቴት ደረጃ ሁለት ስቴቶች ማሪዋና ማለት ይሄ እጸፋሪስ ማለት ነው እጸፋሪስ በሀገራችን ባህላዊ ቋንቋ በቃ ህጋዊ ይሁን እንደ ስጃራ እንደ ሱረት እንደ ሲጋራ ከየተወሰኑ ሱቆች አሉ እዛ ሄዶ ይገዛ ህጋዊ ይሁንና አንድም ሰው ኪስ ውስጥ ቦርሷ ውስጥ ቢያዝ የተወሰነ ግራም በታች ከሆነ በግ እንዳይቀጣ ይህንንም ብናደረግ ክራይምን ማለት ወንጀልን እንከላከላለን በሚል

ተነስተው ኦሬገን፣ ካሊፎርኒያ ነው ቀድሞ ይሄን የጀመሩ። አሁን ብዙ ስቴቶች ወደዛ እያመሩ ነው። እና ሁለት ስቴቶች ላይ ለምሳሌ ይሄ ለህግ ቀርቧዋለ ማለት እና ሜንዳ ኩሳ ነው አንደኛው። እና ከዛ በተረፈ ደግሞ የግዛቶቹ ጠቅላይ ገዢዎች፣ የየአካባቢ ስልጣናት፣ አቃቢያነ ህግ እንደዚሁ ለምርጫ የሚቀርቡበትም ጊዜ ነው። አዎ በሚገባ በሚገባ ገቨርነሮች እንዲሁም በርከት ይላሉ ዘንድሮ የገቨርነር ምርጫ በርከት ይላል።

ከዛ ውስጥ በጣም ትኩረትን የሳበው ጆርጂያ የሚካሄደው ፉክክር ነው። ለመጀመሪያ ጊዜ በአሜሪካ ታሪክ ለመጀመሪያ ጊዜ አንድ ጥቁር ሴት የጆርጂያን

ስቴት ወክለው ይወዳደራሉ። እሳቸውም ስቴሲ አብራምስ የሚባሉ በጣም ጥይት በጣም ጎበዝ የሆኑ ሴት ናቸው። እና በጣም ኮንሰርቫቲቭ የሆነው ዲፕሳውት በጣም ደቡብ የሆነው አክራሪ ዘረኝነትም በሰፋ ባለ ሁኔታ የሚታይበት ስቴት

በጣም በጥሩ ሁኔታ ይዘዋልና የማሸነፍ ድልም ሊኖራቸው ይቻላል ተብሎ ነው የሚገመቱ አቶ ሰለሞን ዛሬ ሌሊት ነው የምናውቀው እንግዲህ ፕሬዚደንት የቀድሞ ፕሬዚደንት ባራክ ኦባማም እዛው ትናንትናና ከትናንትና ወዲያ ተገኝተው ለሳቸው ቅስቀሳ ሲያደርጉ ነበረ እና አሁን የተናገሩትን ተናግረዋል እሳቸው ምን ያህል ጠንካራ ብቃት ያላቸው እጩ እንደሆኑ ለግዛቲቱ ገዥነት ዶክተር ብሩክ እስቲ ባጠቃላይ ወደዚህ ዘመን ምርጫ እንሄድ ፕሬዚደንት አይመረጥም መቼም በአሁኑ ጊዜ

ጊዜ ቀደም ሲል እንደገለጹት እንደራሴዎች አገረ ገዢዎች፣ እና ሌሎችም ስልጣናት ላይ ያሉ ሰዎች ናቸው ለምርጫ የሚቀርቡት። እና በአጠቃላይ ሲመለከቱት ምንድን ነው ትርጉሙ የዘንድሮ የአማካይ ዘመን ምርጫ? ሰውም በጣም የተነቃቃ የተጋጋለ ሁኔታ ላይ ይመስላል፣ ከሌላዎቹ የአማካይ ጊዜዎች ምርጫ በተለየ ሁኔታ። ይሄ ቁልፍ ጥያቄ ነው። ትክክል ይሄ የመካከለኛው ምርጫ

አንድ ፕሬዚደንት ሁለቱን አመት ጨርሶ ሁለት አመት ይቀረዋል። ለነገሩ ሀያ ሁለት ወራቸው ነው አሁን ያሉት ፕሬዚደንት ዶናልድ ትራምፕ ናቸው። በመካከለኛ በሚርተርም ምርጫ ነው የአንድ ፕሬዚደንት የሁለት አመት የስራ ተግባራት ይደሎ ሰየው ያሰኛል ወይስ አካሄዱ ትክክል አይደለም በሚል ህዝብ አቋም የሚወስድበት ህዝብ የሚቀጣበት ወይም ቀጥል በዛው አጥልቀንልሃል የሚል ማሳያ እንደ ባሮሜትር ተደርጎ ነው የሚወሰደው።

ዘንድሮውን ምርጫ በጣም ልዩ የሚያደርገው ፕሬዚደንት ዶናልድ ትራምፕ ከተመረጡ በኋላ ይሄ የአሜሪካ ህብረተሰብ ብዙ ብዙ ውጣ ውረዶች ውስጥ ገብቷል። እየገባም ነው። የእሳቸውም አመራር፣ እውቀት፣ ችሎታና አካሄዳቸው በብዙዎቹ አስተያየት እንደሚሰጠው በተለይ በከግራና ከተራማጅ ሀይሎች በታኝ የሆነ ዲቪሲቭ ማለት ነው የሚበትን አገርን የሚበታትን የሀገርን ችግሮች የሚያጎላ

ሰብአዊ መብት የማያከብር፣ ዘረኝነት ላይ የተመሰረተ የመሳሰሉት ጉዳዮች ተነስተው በጣም እያጨቃጨቁ ይገኛሉ። እሳቸው ስልጣን ከያዙ ማግስት ጀምሮ እና አሁን የህዝቡ ምርጫ ድምፅ ሲሰጥ፣ የምርጫ ውጤቱ እንደ ባሮሜትር የሚያሳየው ወይ የእሳቸውን አካሄድ ይደግፋል ማለት ነው፣ ወይ ይቃውማል ማለት ነው። በዛሬ ዕለት ምርጫ ነው የህዝቡን ስሜት የማጆሪቱን የአብዛኑን አሜሪካ ህዝብ ስሜት

የእሳቸውን አካሄድ ይደግፋል፣ ይቃውማል የሚለውን ስለሚያሳይ ለዚህ ነው ቁልፍ ምርጫ የሚባለው ሚድተርም ኢሌክሽን በአሜሪካ ፖለቲካ ታሪክ እና ምን ይጠበቃል ዶክተር ብሩክ ከዚህ ምርጫ ብለው ያስባሉ? የሚጠበቃል እንግዲህ ከማን አኳያ ነው እንግዲህ መልሱ የሚሆነው ምን ማለት ፈልጌ ነው፣ ጥያቄን ትንሽ በሌላ መልክ ላቅርብና በሁለቱም ወገን ያሉ ቀስቃሾች፣ በተለይ ደግሞ ፕሬዚደንት ዶናልድ ትራምፕም ሆኑ የቀድሞ ፕሬዚደንት ባራክ ኦባማ ሰውን

ውጣ ውጣ ውጣ እያሉ ሲቀሰቅሱ ነበር። ሰሞኑን የየራሳቸውን የአጀንዳ ሀሳቦች ነጥቦች እያነሱ ሲናገሩ ነበር በየቦታው፣ እና እርሶ እንደው ከገመገሙት እንደ ፖለቲካ ሳይንስ ምሁር አጥኚ እስካሁን ድረስ እንደ ገመገሙት፣ ቅድም ካነሷቸው አጀንዳዎች አኳያ ቅድም ካነሷቸው ነጥቦች አኳያ ምን ይመስሎታል የዘንድሮው ምርጫ ውጤት? የሰውስ ወደ ምርጫ ጣቢያ ለመሄድ መነሳሳት ምንድን ነው?

በጣም ጥሩ። ይሄ ነው በማይባል ሁኔታ የዘንድሮ ምርጫ ምንም ያስታውሰኛል። ይቅርታ መሰለ መሰለ አቶ ሰለሞን ሁለት ሺህ ስምንት ፕሬዚደንት ኦባማ ምረጡኝ ብለው ለፕሬዚደንት ምርጫ የተወዳደሩበት ልክ የዛሬ ስንት አመት መሆኑ ነው? ቱ ታውዘንድ ኤት የዛሬ አስር አመት አስር አመት አዎ፣ ልክ የዛሬ አስር አመት አሜሪካ ለመጀመሪያ ጊዜ ያልተለመደ ጸጉረ ልውጥ ልበልስ

በሜንስትሪም አስተሳሰብ ጥቁር የሆነ ሰው ለየት ያለ ለምርጫ እያሸነፈ እያሸነፈ መጥቶ እዛ ደረጃ ሲሰጥ ይሄን ሰውዬ ለማቆም ወይ ለመደገፍ በሚል ትግል ውስጥ ህብረተሰቧ የአሜሪካ ህብረተሰብ ተከፋፍሎ ሲቧቀር፣ ተከፋፍሎ ሲነታረክ ያንን የሚያስታውሰኝ እዛ ደረጃ ነው የደረስ ነው። ይሄ ነው የማይባል ሰው ነው። አሁን ኤርሊ ቮቲንግ በሚሊዮን በሚሊዮን በአሜሪካን ሀገር መብት አለ

በስራ አኳያ ዛሬ ብቻ አይደለም ምርጫው። ዛሬ ለምሳሌ ስራ የተመደበ ሰው ቢኖር ወይም ከሀገር ውጭ ቢሄድ እርሊ ቦቲንግ በቀደም ብሎ ድምፅ መስጠት ይቻላል። በግንባርም በፖስታም ምልኮ እኔም ራሴ ለምሳሌ ልዬን ዬ ቀደም ብዬ ነው የመረጥኩት። ዛሬን ሪስክ ላለመውሰድ ማለት ነው፣ አለመሄድ መብቴን ለመጠቀም እና ይሄ ሁዩ ሲደመር፣ አቶ ሰለሞን እስካሁን በሚሊዮን በሚሊዮን የሚቆጠር አሜሪካዊ ነው

ከአጥናፍ ከአጥናፍ ድምፅ የሰጠው ኦልሬዲ ዛሬን አልጠብቅም ብሎ ማለት ነው። ከሰላሳ አምስት ሚሊዮን በላይ ሰው ድምፁን ሰጥቷል፣ ቀደም ብሎ ባለው ጊዜ። ትክክል ይሄ አምፕሬሲደንትድ ይባላል። ትክክል ይሄ እንግዲህ በኦባማ ጊዜ ስልሳ ሁለት ነጥብ ሶስት ድምፅ መስጠት ከሚችሉ አሜሪካ ህዝብ መካከል ነው ድምፅ የሰጠው። አሁን የእሱን ሊስተካከል ሊበልጥ የሚችላል ነው የሚባለው እና ይሄም እንግዲህ

ባለው የፖለቲካ ሁኔታ ነው። ባለው ፖለቲካ ሁኔታ ማለት የትራምፕ ፖሊሲ ባለው ይቀጥል ወይስ ይህን ሰውዬ የሚያካሂዱት እርምጃና አካሄድ ሀገራችንን እየበተነ ነው፣ ከዓለምም ጋርም ቁርሾ ውስጥ እያስገባል፣ አሜሪካ ራሷን አይዞሌት እያደረገች ስለሆነ ያንን ሪቨርስ ማድረግ አለብን። ዲሞክራቶች እንደገና ስልጣን ላይ መምጣት አለባቸው ወይስ ሪፐብሊካኖች ይቀጥሉ የሚለው ሁኔታ ትልቅ ዲቤት ክርክር በመሆኑ የተነሳ

በጣም በጣም ይሄ ነው የማይባል ትኩረት ሊስብ የቻለው በዚህ የተነሳ ነው ብዬ ነው ማጠቃለል የሚችለው። ማጠቃላይ አጋጣሚ። እሺ ዶክተር ብሩክ እንግዲህ አሁን ምርጫው እየተካሄደ ነው። በመላ ዩናይትድ ስቴትስ ሁሉም ጣቢያዎች በዚህ ሰዓት ላይ ክፍት ሆነው ድምፅ እያስተናገዱ ናቸው። የሰውን እርስዎም በቅርብ እንደሚከታተሉ ታውቃለሁኝ የዚህን ምርጫ ሂደት ውጤቱ ትርጉሙ ምን እንደሚሆን

በመጪው ጊዜ ላይ ያለው ጫና ምን እንደሚሆን ደግሞ ተመልሼ አነጋግሮታለሁኝ። እዚህ ለአንድ ነጥብ ብጨምር ይህን በመጠቀም ነው ይህ ነዋሪ ለሆ ለሆኑት ለሆኑት ወንድምናቶቻችን ኢትዮጵያ አሜሪካኖች ያው ኤርትራኖችም ወንድምናቶቻችን ያው ቅርበትም ስላለን ዶንት ቴክ ኢት ፎር ግራንትድ ይባላል መብትን

ዝም ብሎ ወደ ጎን ማድረግ የሚገባ አይመስለኝም ለማለት ነው። የአንዳንዷ ድምፅ ዋጋ አላት፣ ዋጋም ታስከፍላለች። ነገ ቅር የሚሉት ተወዳዳሪ ስልጣን ላይ ቢመጣ ምን ነው ድምፅ አልሰጠሁ ነው የሚባለው? ድምፅ ይሰጥ እኮ ለውጥ ሊያመጣችን ነበርና። አሁን እዚህ ላይ አነጥብ ማሳት እፈልጋለሁ። ዋሽንግተን ዲሲ ለውድ ኢትዮጵያ አድማጮች ዋሽንግተን አሉ ወጥተው ድምፅ መስጠት ነው። በነገሩ ሴትዮዋ ሜሮ፣ አንተም ታውቃታለህ፣ ኢንተርቪው ነሳ ታረጋት አትቀርም የመሳሰል ታወቀች ሴት አለች።

እድሏ የመመረጥ እንደገና እድሏ ሞሬል በጣም ጥሩ እድል እንዳላት ነው የሚገለጸው። ይህን ምለው ምንድን ነው በኢትዮጵያኖች ድጋፍ ጥሩ እንደተራመደች የዛሬ አራት ዓመት ሁላችን የምናውቀው ስለሆነ ህብረት፣ መተባበር፣ አንድ ላይ መቆም፣ አንድን ሰው ላይ መደገፍ በተበታተነ ሁኔታ ሳይሆን

ለውጤት ያበቃል ለማለት ነው። የዛሬ አራት ዓመቱን ግንዛቤ በመውሰድ ይህንን አስተያየት ለመስጠት ነው። መልካም የምርጫ ቀን። እንግዲህ ጥሪዎ ኢትዮጵያውያን፣ ትውልደ ኢትዮጵያ ሁሉ በያሉበት ቦታ መብታቸውን ተጠቅመው ወደ ምርጫ ጣቢያ እንዲወጡና ድምፃቸውን እንዲሰጡ ነው እየጠየቁ ያሉት። ይህንኑ መልእክት አስተላልፋለሁኝ። ዶክተር ብሩክ እግዜር ይስጥልኝ፣ አመሰግናለሁ። ደህና አምሹ። እኔም አመሰግናለሁ፣ በሰላም አምሽል። ለተጨማሪ ትንታኔና ለምርጫ ውጤት ትርጉም ደግሞ

ይዣቸው እመለሳለሁ። የምርጫው ሂደት እንደቀጠለ ነው።

ሰሎሞን አንተንም እንግዳህንም ስለ ዝግጅቱ እናመሰግናለን ይህንን ቅንብር ካዘጋጀ በኋላ ያገኘሃቸው ተጨማሪ መረጃዎች ካሉ ታካፍለንና እንሸኝሃለን በተለይ እስካሁን ያለው ሂደት የጸጥታው የደህንነቱ ጉዳይ ያለ እክል እየተከናወነ ነው ወይ ያገኘኸው መረጃ አለ አዎ ያለ ምንም እንከን ነው እስካሁን ድረስ እየተከናወነ ያለው ሁሉም ነገር በነገራችን ላይ ባለፈው ምርጫ ፕሬዚደንት ዶናልድ ትራምፕ የተመረጡ ጊዜ የተካሄደው ምርጫ የውጭ ጣልቃ ገብነት ነበር

የነበረበት ሩሲያ በብዛት እጇን አስገብታ ነበር በሚል ምርመራው እስካሁን ድረስ እንዳላለቀ የምታስታውሽው ነው ቆንጂት በዚህኛው ምርጫ ግን የሀገር ውስጥ ደህንነት ጽህፈት ቤት መስሪያ ቤት ባወጣው መረጃ እስካሁን ድረስ ምንም ችግር የለም በአንድ መቶ ሰባ ሺህ የምርጫ መስጫ የድምፅ መስጫ ማዕከላት ላይ ምርጫው እየተካሄደ ነው ምንም እንኳን በቅርብ ወራት ወደ መቶ ስልሳ የሚሆኑ አጠራጣሪ ሪፖርቶች ታይተው የነበረ ቢሆንም ከሀያ በላይ በሆኑ ግዛቶች ውስጥ

ክትትሎች፣ ምርመራዎች ሲደረጉ እንደነበረ የሀገር ውስጥ ደህንነት መስሪያ ቤት አሳውቋል። ችግር የለም እስካሁን ድረስ

እዚህ ዋሽንግተን ለሁለት ለስምንት ሰዓት አምስት ጉዳይ አካባቢ ሊሆን ነው። አሁን ሰባት ደቂቃ ጉዳይ ነው። በምስራቅ ወደነ ሎስ አንጀለስ አካባቢ ከጠዋቱ በምዕራብ ይቅርታ፣ ከጠዋቱ አምስት ሰዓት ነው። አሁን ለድምፅ ያለው ጊዜ በጣም ሰፊ ነው። አሁን ዩናይትድ ስቴትስ ውስጥ እስከ ምሽቱ ድረስ እና መራጮች ሁሉ ወታቸውን ወጥተው ድምፃቸውን እንዲሰጡ ግፊት እየተደረገ ነው ከያቅጣጫው በህይወት ዘመኔ ሁሉ

ልዩ የሆነ ከአጠቃላዊ ምርጫ ውጪ የሆነ ምርጫ ነው ብለዋል ጆ ባይደን ያለፉት ምክትል ፕሬዚደንት። የተወካዮች ምክር ቤቱ አፈ ጉባኤ ፖል ራያን ደግሞ ጥንቃቄ የተሞላበት ተስፋ አለኝ፣ ሪፐብሊካን እንደሚያሸንፉ ብለዋል። መልካም እንግዲህ እናዳምጣለን ውጤቱን። እናመሰግናለን ሶሎሞን። መልካም ቆይ። አሁን ጥቂት ደቂቃዎች ናቸው ያሉን። ባሉን ደቂቃዎች ውስጥ ትናንት በሰዓት መጣበብ ምክንያት ያቆየ ያቆየነው የስፖርት ዝግጅት አለ።

ገዛኸኝ ጽዮን መስቀል በሀገር ውስጥ የእግር ኳስ ዜና በኢትዮጵያ ፕሪምየር ሊግ ሁለተኛ ሳምንት ጨዋታዎች ጀምራለሁ። የኢትዮጵያ ፕሪምየር ሊግ ሁለተኛ ሳምንት ጨዋታዎች በሰባት ግጥሚያ አሸናፊና ተሸናፊ የጎል ድምር አስራ ሁለት ጎል ተመዝግበዋል። እዚህ በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ከአዲስ ገቢው ባህር ዳር ከተማ ጋር ተጫውተው ጊዮርጊስ በሜዳውና በደጋፊው ፊት በባህር ዳር ከተማ

አንድ ለባዶ ተሸንፏል። ፕሪምየር ሊጉን ለባህር ዳር ከተማ በድል እንዲጀምር ያደረገውን ወሰን አሊ በአስቆጠራት ብቸኛ ግብ ነው። ከጨዋታው በኋላ አሰልጣኞች አስተያየት ሰጥተዋል። የቅዱስ ጊዮርጊስ ምክትል አሰልጣኝ ዘሪሁን ሸንገታ በልጦ የተጫወተው የጊዮርጊስ መሸነፍ አስቆጭቶታል።

ውጤቱ አይገባንም ነበር። ተሸንፈናል፣ በጸጋ ቀበላል። ምንም መጥፎ ብዙ መጥፎ ነገር አላየሁም። የመጀመሪያ ጌም ነው። ከጌሞቹ ገና ከብዙ ርቀው እየገቡ ነው ያሉትና አንዳንድ እንቅስቃሴዎች ጥሩ አይደሉም። ያን እንቅስቃሴ ለማስተካከል እንሄዳለን። የተሻለ ነገር ለመስራት ነው የምንሄደው እና ጥሩ ነው። ለእኔ ባየሁት ነገር መጥፎ አይደለም። የባህር ዳር ከተማ አሰልጣኝ ማንጎ በሚል ስሙ ይበልጥ የሚታወቀው ጳውሎስ ጌታቸው በበኩሉ ውጭ ወጣ፣ ቤታችን ውስጥ ተጫወትን። አጥቅተን እንደምንጫወት ነገር ነበረ፣ ምክንያቱም ፈጣን ልጆች ስላሉ

መጠቀም አለብኝ የሚል ፕሪንስፕል አለኝ። መሀል ሜዳ ላይ ደግሞ እንዳያችኋቸው ጉልበተኛና ቴክኒሽያን ተጫዋቾች የተደባለቁበት ነው። ስለዚህ አንጨዋታ እንግዲህ ጊዮርጊስን ትልቅ ቲሚን ያሸነፍኩት ገፍቼ ሄድበታለሁ የሚል አመለካከት አለኝ። ስቴዲየሙን ሞልቶት የነበረው የሁለቱ ቡድኖች ደጋፊዎች ስፖርታዊ ጨዋነትን የተከተለ ድጋፍ ከመስጠቱን ባሻገር በተለይ የቅዱስ ጊዮርጊስ ደጋፊዎች ከሜዳው ውጭ የሚያሳስብ በሀገራዊ ጉዳይ ያተኮረ የጣናን እንቦጭ አረም እንከላከል ለላሊበላንም

እንዲሁ እናድስ የሚል መፈክር ለስፖርት ቤተሰቡ ቅስቀሳ አድርገዋል። የአምናው የስቴዲየም ብጥብጥ ዘንድሮ በሁሉም ጨዋታዎች በሰላም ተለውጦ መጠናቀቁ ታውቋል። ቀጣዩ የእግር ኳስ ዜና ወደ ሰሜን አፍሪካ ግብጽ ያመራናል። 48 ክለቦችን ለ2018 የአፍሪካ ክለቦች ሻምፒዮና ሲያፋልም የቆየው የአፍሪካ ቻምፒዮንስ ሊግ በወሳኝ ምዕራፍ ላይ ለፍጻሜ ደርሷል።

የግብፅ አልሃሊና የቱኒዚያው ኤስፔራንስ ዴ ቱኒዝ ረጅሙን የማጣሪያ ሂደት በጽናት ተቋቁሞ ለፍጻሜ ተፋጠዋል። በሳምንቱ መጨረሻም አርብ ካይሮ ላይ የመጀመሪያ ጨዋታዎችን ባለሜዳው

በአልአህሊ ሶስት ለአንድ አሸናፊነት ተጠናቋል። አብዛኛዎቹ ጎሎች የተገኙት በፍጹም ቅጣት ምት ሲሆን ፍጹም ቅጣቱ የተወሰነው በአፍሪካ ለመጀመሪያ ጊዜ በስራ ላይ የዋለው ቫር የአዲሱ ቴክኖሎጂ ቪዲዮ አሲስት ረፍሪ የሰጠው ውሳኔ ታይቶ ነው። እርግጫ፣ ጡጫና ጥልፊያ እንዲሁም በጦፈ ውዝግብ የተጠናቀቀው ይህ ጨዋታ ባለሜዳው አልአህሊ 25 ኤስፔራንስ ደግሞ 23 ጥፋት መስራታቸውን

በዘገባው ተመልክቷል። በዚያው ወደ አውሮፓ ለመሸጋገር ይቀርበናል። ከአውሮፓ ታላላቅ ሊጎች ከጊዜ አንጻር የተወዳጁ የእንግሊዝ ፕሪሚየር ሊግን ትኩረት እናደርጋለን።

ከ11ኛው ሳምንት ጨዋታ የተጠበቀው የአርሴናል ና የሊቨርፑል ጨዋታ የበርካታ እግር ኳስ አፍቃሪዎችን የኳስ አእምሮት ያወጣላቸው ሆኖ አልፏል። ተወዳጅነቱንም ይበልጥ አሳድጓል። ሊቨርፑል በጥብቅ መከላከልና በሚታወቅበት የመልሶ ማጥቃት ስልት ጨዋታውን ሲጀምር፣ ባለሜዳው አርሴናል ደግሞ ከተከላካይ እስከ አጥቂው በተረጋጋ እና በሚያምር ፈጣን የኳስ ቅብብል በዚህ አመት አሳይቶት የማያውቀውን የበላይነት አሳይቷል።

ፈጣኑ ሴዲ ኦማኒ አግብቶ ሊቨርፑልን ቀዳሚ ያደረገ ሲባል ረዳት ዳኛው ግቧን በኦፍሳይድ አቋቋም በምልክት ሽረውበታል። በዚህም ኦማኒን አናደውታል። ቋሚ የግብ ብረት የመለሳትን ኳስ ነበረ ኦማኒ ከመረብ ያገናኛት። በርካቶች የኦማኒን ኳስ መሻር የለባትም ብለውም ተቃውሟቸውን አሰምተዋል። ከረፍት መልስ ጄምስ ሚልነር

ለሊቨርፑል አሌክሳንደር ካዜት ደግሞ ለአርሴናል ጎል ያገቡ ተጫዋቾች ናቸው። ከሌሎቹ ጨዋታዎች መካከል ማንቸስተር ሲቲና ቼልሲ ተጋጣሚዎቻቸውን በሰፊ የግብ ልዩነት ያሸነፉ ናቸው። በሳውስ ሀምፕተን ላይ የጎል ዶፉን ያዘነበበት ማንቸስተር ሲቲ ስድስት ለአንድ ሸኝቷል። ቼልሲ ደግሞ ክርስቲያን ፓላስን ሶስት ለአንድ አሸንፏል።

ማንቸስተር ሲቲ በ29 ነጥብ መሪነቱን ሲያጠናክር ቸልሲ ና ሊቨርፑል በእኩል 27 ነጥብ በግብ ተበላልጠው ሲቲን ተከትለው ሁለተኛና ሶስተኛ ናቸው። ቶተንሃም በ24 አርሴናል በ23 አራተኛና አምስተኛ ደረጃ ላይ ተቀምጠዋል። የቼልሲው ሃዛርድ፣ የአርሴናሉ ኦቢሚያንግ፣ የማንቸስተር ሲቲው አጉዌሮ በእኩል ሰባት ጎል የወርቅ ጫማ ሽልማቱን ለማግኘት እየተፎካከሩ ነው።

ሀደርስፊልድ ሲቲ እና ፉልሃም በፕሪምየር ሊጉ ግርጌ 19ና 20ኛ ደረጃ ላይ በወራጅ ቀጠና ላይ ይገኛሉ።

የተከበራቸው አድማጮች ለዛሬ ማክሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን ክፍሌ፣ በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ አዲሱ አበበ እና እኔም ቆንጅ ይታየን።

አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናለን። የትግርኛ ቋንቋ ስርጭት ይቀርባል። ምንያ ፎርቂና ተወልደ ገብተዋል። በእኛ በኩል በሰላም እደሩ፣ ነገ እንገናኛለን